አህዶ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ አባቶች ካህናት፣ ወንድሞች ዲያቆናት፣ በዚህ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? ቸርነት ምረት የባህሪው የሆነ ልዑል እግዚአብሔር አምላካችን በቸርነቱና በይቅርታው ለዚህ ዕለት ለዚህ ሰዓት ስላደረሰን ክብር ምስጋና ለእርሱ ይሁን። በተለይ ደግሞ በተለይ ደግሞ የባሕርያችን መመኪያ የሆነችውን የእመቤታችን የቅድስት ድንግል ማርያምን በዓለ ዕረፍት ለማክበር እግዚአብሔር ከብዙ መከራ ከብዙ ችግር ከብዙ ጭንቀት ሁላችንንም ሰውሮን ጠብቆን ተንከባክቦን ለዚህ ዕለት ለዚህ ሰዓት ስላደረሰን አምላካችን ይክበር ይመስገን። ዛሬ ትልቅ በዓል ነው። ስለዚህም ትምህርታችንም የተመረኮዘው እዚህ ላይ ነው። እስመ ገብረ ሊተ ኃይለ አብያተ ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና የሉቃስ ወንጌል ምዕራፍ አንድ ቁጥር አርባ ዘጠኝ ለአባቶቻችን ለነቢያት ለሐዋርያት ለጻድቃን ለሰማዕታት ምስጢሩን ጥበቡን የገለጸ አምላክ ለእኛም ቃሉን ይግለጽልን በተለይ ደግሞ በዛሬው ዕለት ስሟን ከፍ ከፍ የምናደርጋትን የምንቀድሳት የምናወድሳትም ወላዲታ አምላክ የአምላክናት የእመቤታችንን የቅድስ የቅድስት ድንግል ማርያምን ከፍታ ክብ እናትነት እናገር ዘንድ በአባቶቼ የነበረው የእግዚአብሔር መንፈስ ኤልሳቤጥን ያናገረ የእግዚአብሔር መንፈስ ቅዱስ ገብርኤልን የላከው የእግዚአብሔር መንፈስ ቅዱስ ቄርሎስን በዚያ በኤፌሶኑ ጉባኤ በእውነት ወላዲተ አምላክ ናት በእውነት አማናዊት የአምላክ እናት ናት ብሎ እንዲናገር ያደረገ የእግዚአብሔር መንፈስ ሁላችንንም እኔንም እናንተንም አንደበታችንን ከፍቶ የእርሷን ገናናነት እንድንናገር ይርዳል ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና። ይህንን የተናገረችው እመቤታችን ቅድስት ድንግል ማርያም ናት። ዛሬ እንደምታውቁት የምናከብረው በዚህ ምድር ላይ ስልሳ አራት ዓመት ኖራ ለቤተ ክርስቲያናችን ትውፊት ያረፈችበትን ዕለት ነው የምናከብረው። ሕይወቷን መላ ዘመኗን እመቤታችን ቅድስት ድንግል ማርያም ስትናገረው ምናለች? ሕይወቴ እግዚአብሔር ታላቅ ስራ የሰራበት ሕይወት ነው ነው ያለችው። በዚህ ዘመን ብዙዎች ወንድሞቻችን ብዙዎች እህቶቻችን የመጽሐፍ ቅዱስን ምስጢር ካለመገንዘባቸው የተነሳ በእመቤታችን በቅድስት ድንግል ማርያም ምክንያት ተሰናክለዋል። እግዚአብሔር ይመልስልን ከተሰናከሉበት። ለምንድን ነው የተሰናከሉበት ብንል አሁን ያነበብኩላችሁን መሠረታዊ የሆነውን የእግዚአብሔርን ቃል ስላላስተዋሉ ነው። ድንግል ማርያም ከሰውና ከእግዚአብሔር ዘንድ ምስጋናን ከተቀበለች በኋላ ውዳሴን ከተቀበለች በኋላ በመንፈስ ቅዱስ ተመርታ አንድ ነገር ተናገረች። ምናለች እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። ለምንድነው ብፅዕት የምንላት? ለምንድነው የምናመሰግናት? አንዳንዶች እንደሚከሱን፣ አንዳንዶች እንደሚናገሩን ሰውንና ፈጣሪን መለየት አቅቶን አይደለም ብፅዕት የምንላት። አንዳንዶች እንደሚከሱን፣ አንዳንዶች እንደሚናገሩት የእግዚአብሔርን ቃል በማጣመም አይደለም ብፅዕት የምንላት? ብጽይት የምንላት ሰውም መልአክም ማለትም የሰማይም የምድርም ፍጥረታት ብጽይት ስላሏት ውድስት ስላሏት ጉርግት ስላሏት ነው። አሁንም የይችን እናት ለእናትነት የመረጠ አምላክ እርሷንም ለእኛ የሰጠ አምላክ አንደበታችንን በምስጋናዋ ይሙላልን። ለምንድነው ነው ብጽዕት የምንላት ስንል መልሱን እሷ ራሷ ለኛ ሰጥታልናለች። ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛላች። የአንድ ዘመን ሰው አይደለም። በቅዱስ ገብርኤል አላበቃም፣ ከመላእክትም ከሰውም ደግሞ በኤልሳቤጥ ዘንድ ብቻ አላበቃም። ያለችው ምንድነው ትውልድ ሁሉ ትውልድ ሁሉ ከዚያ በፊት የነበረውም ትውልድ ከዚያም በኋላ የሚመጣውም ትውልድ ሁሉ ያመሰግነኛል። ለምን? ምክንያቱም ብርቱ የሆነ እርሱ በኔ ዘንድ እህ ታላቅ ስራን አድርጓልና። እመቤታችን ቅድስት ድንግል ማርያምን የምናከብርበት ከፍ ከፍ የምናደርግበት የአምላክናት ንዕድ ክብርት ንጽሕት ቅድስት ቡርክት ውድስት እያልን የምናመሰግንበት ምክንያት እግዚአብሔር ዓለም ከተፈጠረ ታይቶ በማይታወቅ መንገዱና ጥበቡ በእርሷ ዘንድ ታላቅ ሥራን ስለሠራን፣ እግዚአብሔር በእርሷ ዘንድ ታላቅ ሥራን ስለሠራን፣ ብዙ ጊዜ ይህንን ካለመገንዘብ የተነሳ ሰዎች ከእመቤታችን ጋር ትግል ለመግጠም ይሞክራል። ይህንን ካለመገንዘብ የተነሳ አንዳንዶች በተሳሳተ መንገድ ይሄዳሉ። ምናልባት ስለ እመቤታችን ከፍታ፣ ስለ እመቤታችን ታላቅነት ስትነግሯቸው ከመጽሐፍ ቅዱስ የታለስ ያሳዩኝ የሚል የመጽሐፍ ቅዱስ ምርመራ ሙግት ውስጥ ለመግባት ይሞክራል። በመጽሐፍ ቅዱስ ላይ ብቻም ሳይሆን በአጠቃላይ እስከ ዛሬ ድረስ ትውልድ እመቤታችን ቅድስት ድንግል ማርያምን የሚያከብርበት ምክንያት የሕይወታችን የኑሯችን ታሪክ በእርሷ ስለተቀየረ በዚህ ምክንያት ነው። እመቤታችንን ያለፈው ትውልድም ሲያከብራት፣ ሲያመሰግናት የኖረው የአሁኑም ትውልድ ከፍ ከፍ ሲያደርጋት ሲያመሰግናት የሚኖረው የሚቀጥለውም ትውልድ ሲያመሰግናት ሲያከብራት ይኖራል። እግዚአብሔር አምላክ የተመሰገነ ይሁን። በዚህ በቅዳሴ ማርያም ላይ ምን ይላል? የእመቤታችንን ቅዳሴ የሚቀድስ ሰው ይላል እንዲህ ይበል፣ የእመቤታችንን ቅዳሴ ሲቀድስ እርሷን ብቻ የቀደሰ እንዳይመስለው ይላል እርሷስ በሰማይም በምድርም የተቀደሰች ናት መጽሐፍ ቅዱስ እንዳስተማረን ሉቃስም ወንጌላዊው እንደዘገበልን በሰማያውያንም በመላእክት በምድራውያንም ተመስግናለች ነገር ግን እመቤታችን ቅድስት ድንግል ማርያምን ስንቀድሳት ስናወድሳት ስናከብራት እኛም እንቀደሳለን ይለናል አባ ሕርያቆስ በቅዳሴው መጨረሻ ላይ ስለዚህ ዛሬ የምንሰማው የእመቤታችን ውዳሴ የምንሰማው የእመቤታችን ስለ እመቤታችን የምንማረው ትምህርት እመቤታችንን ብቻ ከፍ ከፍ የሚያደርግ ሳይሆን እኛንም የሚቀድሰንና ከፍ ከፍ የሚያደርገን ነው። አሁንም በእውነት ይሄንን እንድንናገርም እንድንሰማም አምላካችን ኃይልና ብርታትን ይስጠን። ለምንድን ነው ኃይልና ብርታትን እግዚአብሔር ይስጠን የምንለው ብንል እግዚአብሔር ታላቅ ነገር ያደረገባቸውን ሁልጊዜ ጊዜ ሰይጣን ለማጣጣል ይሞክራል። ስለዚህ የእመቤታችን የቅድስት ድንግል ማርያምን ነገር መናገር ሞኝነት ሊመስል ይችላል። የእመቤታችንን ነገር መናገር ኋላ ቀርነት ሊመስል ይችላል። አንዳንዶች የእመቤታችንን ነገር መናገር ከእግዚአብሔር ቃል የወጣ የሚመስላቸው ሰዎች ይኖራል። ስለዚህ ይህ ሁሉ ለምንድን ነው ብንል ፈተና ስላለበት ነው። የእግዚአብሔር መንፈስ ካልሆነ በስተቀር ስለ እመቤታችን ቅድስት ድንግል ማርያ ምስጋናን እንድንናገር ሰይጣን አይፈቅድልን። እመቤታችንን አመሰገኗት ተብለው የተጠቀሱት መጽሐፍ ቅዱስ ላይ ያሉትን በሙሉ ብትመለከቱ በመንፈስ ቅዱስ ተመርተው ተናገሩ ነው የተባለ። ስለዚህ ነው እግዚአብሔር ኃይልን ብርታትን ይስጠኝም ብላችሁ ዛሬም እግዚአብሔር ኃይሉን ብርታቱን ስጠኝ እናትህን በድንግልና የወለደችህን እሷን እንዳከብር ካል በስተቀር በሰዋዊ መንገድ እርሷን ለማክበር እርሷን ከፍ ከፍ ለማድረግ አንችልም። ለምንድን ነው መቤታችንን የምናመሰግናት? ለምንድን ነው የምናከብራት? ለምንድን ነው የምንማጠናት? አራት ምክንያቶችን እነግራችኋለሁ። ብዙዎች ቅዱሳን አባቶች ስለ እሷ ክብር ብዙ ተናግረዋል። አሁን እኔ ከነሱ በላይ ለመናገር አይደለም፣ ከነሱ የተለየ እነሱ ያልተናገሩት አዲስ ነገር ልነግራችሁ አይደለም። ነገር ግን ከዚህ ከእግዚአብሔር ቃል ያገኘነውን ከዚህ ከእግዚአብሔር ቃል የሰማነውን እንደገና አጠር አድርጎ ለመናገር ለማሳሰብ ነው ለሁላችሁ። ለምንድነው እመቤታችን የምናቀው? ምንድነው እመቤታችንን የማክበራችን ትርጉም? በዚህ ዘመን ለእኛ ዛሬ ይገርማቸዋል እንኳን አይደለም ኦርቶዶክሳውያን፣ ለእርሷ ልዩ ፍቅር ለእሷ ያለን ልዩ መውደድ በመላው ዓለም የታወቀልን ቀርቶ ከምዕራቡ ዓለም ፍልስፍና ወደ ኦርቶዶክሱ ዓለም የገቡ ምንም ኦርቶዶክሳዊ የሆነ መሠረት የሌላቸው እንኳን የእመቤታችን የቅድስት ድንግል ማርያም ክብር፣ የእመቤታችን የቅድስት ድንግል ማርያም ሕይወት፣ የእመቤታችን የቅድስት ድንግል ማርያም ታሪክ በሰው ልጆች የመዳን ታሪክ ውስጥ ስላለው ሰፊ ድርሻ በሰፊው እየጻፉ ስለዚህ አራት ነገሮችን እነግራቸዋል። አራት ውዳሴዎችን እነግራቸዋል ለምን እንደምናከብሩት? አንደኛው እመቤታችንን የምናከብርበት ምክንያት የሰብአዊነታችን ክብር ስለሆነች ነው። ሰው የመሆናችን ክብር ስለሆነች ነው። ሁለተኛ እመቤታችንን የምናከብርበት ምክንያት የአማኞች እናት ስለሆነች ነው። የአማኞች እናት ስለሆነች። ሶስተኛ እመቤታችንን የምናከብርበት ምክንያት የትህትና እመቤት ስለሆነች ነው። የትህትና እመቤት ስለሆነች አራተኛ እመቤታችንን የምናከብርበት ምክንያት የመከራችን መጽናኛ ስለሆነች፣ እነዚህን አራት ነገሮች እንድትይዙልኝ እፈልጋለሁ። አንድ የሰብአዊነታችን ክብር ሰው የመሆናችን ክብር ናት። ሁለተኛ የአማኞች ምንድናት? እናት ናት። ሶስተኛ የትህትና እመቤት ናት። አራተኛ የመከራችን መጽናኛ። ለምን ድን ነው እንዲህ ያለ መጽሐፍ ቅዱስን ስትመረምሩ እግዚአብሔር ወልድ በተለየ አካሉ ከእመቤታችን ከመወለዱ በፊት ሰው በፍዳና በመርገም በኩነኔ ውስጥ ነበር። የሰው ክብር በእግዚአብሔር አራያና አምሳል የተፈጠረው ሰው እንስሳ ሆነ የተባለ ነበር። ወድቀን ነበር። ታሪክ የለንም ነበር። አሸናፊነት የለንም ነበር። የዲያብሎስ ባሪያዎች ነበር። የሰይጣን ባሪያዎች ነበር። ኃጢያት እንደፈለገው የሚያደርገን ነበር። ክብር ይግባውና አምላካችን ሰዓቱና ቀኑ ሲደርስ የነቢያት ትንቢት የአባቶች ሱባኤ የአባቶችን ናፍቆት በሚፈጸምበት ቀን እግዚአብሔር ወልድ ከእመቤታችን ከቅድስት ድንግል ማርያም ተወለደ። ክብርና ምስጋና ለአምላካችን ይሆን። ቀላል ቃል ይመስላል። ተወለደ ሲል ማን ነው ተወለደ ያለ? እግዚአብሔር ሰማይና ምድር የማይችሉት አምላክ ሊቃነ መላእክት በመፍራት በመንቀጥቀጥ የሚሰግዱለት አምላክ። በተለይ ይህ ቃል ተወለደ፣ እግዚአብሔር ተወለደ የሚለው ቃል በዚህ ዘመን ላለነው የተለየ ትርጉም ሊሰጠን ይገባል። ለምንድነው በዚህ ዘመን ላለነው የተለየ ትርጉም የሚሰጠን? ባለፈው ዓለም ባለፈው ዘመን ስለ ዓለማት ከዚህ ባሻገር ስላለው ሕይወት ማለት ስለ ሌሎች ዓለማት ብዙ የምናውቀው ነገር አልነበረ ነበር። ዛሬ መሬት ብቻ እንዳልሆነች ያለችም ያለች ብዙ ብዙ የብዙ ብዙ የሆኑ ለመቆጠር የሚያስቸግሩ ዓለማት እንዳሉ ተገንዝበ። የነዚህ ሁሉ ዓለማት ጌታ እነዚህን ሁሉ ካለመኖር ወደ መኖር ያመጣ አምላክ እሱ ተወለደ ከመቤታችን ከቅድስት ድንግል ማለት ምን ማለታችን ነው? ተወለደ ማለታችን ትክክለኛ ትርጉም መስጠት አለ። ይህንን ትርጉም ካልተገነዘባችሁ ኦርቶዶክሳዊነታችሁን አልተገነዘባችሁ። ይህንን ትርጉም ካልተገነዘባችሁ ክርስትና ማለት ምን ማለት እንደሆነ አልተገነዘባችሁ። ለምን? ምክንያቱም ሰይጣን ከመጀመሪያው ዘመን ጀምሮ ይሄንን የስጋው የሚስጥር ለማጣመም ይሞክራልና እግዚአብሔር ወልድ ከእመቤታችን ከቅድስት ድንግል ማርያም ተወለደ። ገና ገና በመቶ ሃምሳ ዓመተ ምሕረት ገደማ የተነሱ ግኖስቲካውያን የሚባሉ ግኖስጢሶች የሚባሉ ምን አሉ? ስጋ እኔት ከአምላክ ጋር ይዋሃዳል አለ አይቻልም። ማለት ስጋ ርኩስ ነው። አያችሁ፣ ስጋ ርኩስ ነው። ስጋ አስቸጋሪ ነው። እናውቀው የለም ወይ? ስጋን አሉ እውነትም ነው ስጋን ዞር ብለን ስናይ ዛሬ የሚያስቸግረን ዛሬ ስንት ነገር የሚያሰራ እንሱ ነው ስለዚህ ምን አሉ ስጋ አስቸጋሪ ነው አሉ ዛሬ ወደ ህንድ ብትሄዱ ወደ ቻይና ብትሄዱ ስለ ስጋ ብዙ ነገር ትማራላችሁ ስጋ በብዙዎች ፍልስፍናዎች ውስጥ ብትመለከቱት እስር ቤት ነው መርገም ነው ቀንበር ነው ምክንያቱም እነሱ ያንን የሚያስቡት ከምስጢረ ሥጋዌ በፊት ባለው የሰው ልጅ ታሪክ ውስጥ ስላሉ። ስለዚህ በመቶ ሃምሳ ዓመተ ምህረት ገደማ የነበሩ መናፍቃን ምን አሉ? አዎ ድንግል ማርያም ወልደዋለች አሉ፣ ግን የወለደችው አሉ፣ ልክ ውሃ በቦይ ውስጥ እንደሚያልፍ በእሷ ውስጥ ለማለፍ ነው እንጂ የተጠቀመባት ከእርሷ አንዳችም ነገር አልወሰደም። አስተውሉ ይሄ ትምህርት ዛሬ ድረስ አለ። ብዙ ሰዎች ይዘውታል፣ ብዙዎች ኢትዮጵያውያን ይዘውታል። እግዚአብሔር ይሰውርልን። እኛ ነው ለምንድን ነው ይሄ ትምህርት አደገኛ ይሆነ? አደገኛ የሆነበትን ነገር እነግራቸዋል። በዕብራውያን ምዕራፍ ሁለት ላይ እግዚአብሔር ወልድ ለምን ስጋን እንደለበሰ የሚገልጥልን ቃል አለ። ለምንድን ነው ስጋን የለበሰው እግዚአብሔር ወልድ? ምክንያቱም ዲያብሎስ እኛን የያዘን እኛን የተቆራኘን በስጋና በደም ነበር። በስጋና በደም ውስጥ ያለነውን እኛን ሁላችንን ባሪያዎች አድርጎ ነበርና እስረኞች አድርጎ ነበርና በስጋና በደም ያሉትን የአብርሃምን ልጆች ነፃ ያደርግደን፣ ነፃ ያወጣ ዘንድ የአብርሃምን ስጋ ነው የሚለው ተካፈለ ይላል። ክብርና ምስጋና ለእግዚአብሔር። የአብርሃምን ስጋ ከየት አመጣው? ያንን የአብርሃምን ስጋ ከማናገኘው? ያንን የአብርሃምን ስጋ ይሄ ነው ዋናው ጥያቄ። ምክንያቱም ከአንድ ዘር መወለድ ሐረግን መሳብ ማለት አይደል? ያ ሐረግ ከየት ነው የመጣው? ስለዚህ ያ የረከሰው ያ የወደቀው የኔ ስጋ ያ የወደቀው ትርጉም የለሽ የሆነው ያንተ የአንቺ ማንነት ክብርና ማዕረግ ያገኘው በወላዲተ አምላክ በቅድስ ድንግል ማርያም ነው። እግዚአብሔር አምላካችን ይክበር ይመስገን። ዛሬ ሁለት ነገሮች ልነግራችሁ እፈልጋለሁ። ለእኛነታችን መክበር፣ ሌላውንም ለማክበር ምክንያት የሆነን የአምላካችን ከእርሷ መወለድ ሥጋ ዛሬ ለኃጢአት ምክንያት አይሆንም። ሥጋ ዛሬ ለእርስ በእርሳችን መባላት ምክንያት አይሆንም። ምን ይደረግ ሰውነን እኮ ማለት ቀርቷል። ሰውን እግዚአብሔር አክብሮታል። ምን ይደረግ ሰውነኝ እኮ ብለን እግዚአብሔርን የሚያሳዝን ወንድምን የሚያሳዝን ነገር መስራት አንችልም። በዛውም መጠን ደግሞ ምን ያደርጋል ብለን ለኛ ያልመሰለንን ሰው ለኛ ያልተስማማንን ሰው በእግዚአብሔር አራያና አምሳል የተፈጠረውን ሰው ልናጎሰቁለው ልናንገላታው አንችልም። እግዚአብሔር ከሰማይ ወርዶ የተዋሃደው ስለሆነ፣ ስለዚህ እመቤታችን ቅድስት ድንግል ማርያምን የምናከብርበት ምክንያት የተዋረደውን የእኛን ሰብአዊነት ስላነሳችልን ዛሬ ከእርሱ ከስጋው ከደሙ በልተናል። ወደዚህ ታላቅ ምስጢር የቀረባችሁ ሁሉ በታላቅ ፍርሃት ከእርሱ ተቀብለናል። ይህ ስጋ ከማን የተነሳ ነው? ከማን የነሳ ነው? ከእመቤታችን ከቅድስት ድንግል ማርያም የነሳው። ሁለተኛ እመቤታችን ቅድስት ድንግል ማርያም የአማኞች እናት ናት። ምን ማለት በተለይ እመቤታችን ቅድስት ድንግል ማርያም የመልአኩ የቅዱስ ገብርኤልን ሰላምታ ስትሰማ በዙሪያዋ የነበረው ሕይወት እንዴት ያለ እንደነበረ አስተውሉ። በእግዚአብሔር ቤት ከእግዚአብሔር ቤት ውጭ በዓለም ዙሪያ በሙሉ አለማመን የሰፈነበት ዘመን ነበር። በዙሪያው ያለው ሕዝበ እስራኤል ሳይቀር እግዚአብሔርን ያመልካል የተባለው እስራኤል ሳይቀር ባለማመን ውስጥ ነበር። በቅኝ አገዛዝ ውስጥ ነበር። በጣዖት አምልኮ ውስጥ ነበር። ሮማውያን የሚሰሩትን የሚጨብጡትን አተው በብዙ ምስቅልቅል ውስጥ ነበሩ። በእግዚአብሔር ቤት ውስጥ እንኳን ሳይቀር አለማመን ነበር ነው። ሌላው ቀርቶ ጻድቃን ነበሩ የተባሉት ዘካርያስና ኤልሳቤጥ አይደለም ነው የሚለው መጽሐፍ ቅዱስ ጻድቃን ነበሩ ደጋጎች ነበሩ የሚላቸው ከሚላቸው ውስጥ ዘካርያስ የእግዚአብሔርን ቃል መቀበል እንኳን ያቃተው ዘመን ነበር የተወደዳችሁ አባቶች እናቶች ወንድሞች እህቶች በእግዚአብሔር ቤት መኖር መልካም ነገር ነው ግን ትልቁ የሚያስፈራው ነገር ልንገራችሁ የቱንም ያህል በእግዚአብሔር ቤት ብንኖር የቱንም ያህል አገልግሎታችን ያማረ ቢሆን አንድ ቀን ግን አስቸጋሪ የሆነ የሕይወት ጥያቄ ሲመጣ የእምነት መልስ ለመስጠት ምን ያህል ከባድ እንደሆነ ማስተዋል ይኖርብናል። ዘካርያስ መልአኩ ቅዱስ ገብርኤል መጥቶ ልጅ ትወልዳለህ አለ። በእርጅና ዘመኑ ስለነበረ የአቃር የመጣለት ኤልሳቤጥ ሚስትህ ትወልዳለች ቢባል ሰውነቱን አይቶ አይሆንም አለት። አይደረግም። እንጂ ይማል አያጭ ስለዚህም የእግዚአብሔርን ቃል ስላልሰማህ ምን ትሆናለህ ተባለ፣ ዲዳ ትሆናለህ ተባለ። ያው መልአክ ግን ገና ድንግል ወደ ሆነች ወጣት፣ ብዙ ነገር ብዙ ሕይወት የሚጠብቃት ወደ ሆነች ወደ አንዲት ድንግል ነው የሚለው ወደ ገሊላዊቷ ቅድስት ንዕድ ክብር ትወደሆነች ድንግል ማርያም መት ምን አላት? ትጸንሻለሽ አላት። ለሰሜው ግራ የሆነ የሚያስደነግጥ ቃል ነበር። ለምን? ምክንያቱም ለዘካርያስ ሚስት አለች ማን? ኤልሳቤጥ። እመቤታችን ቅድስት ድንግል ማርያም ግን ወንድ አታውቅም ነበር በዚህ ጊዜ ምን አለች መልአቱ እንዴት ያለ ሰላምታ ነው እንዴት ያለ ነገር ነው እኔ ወንድ አላውቅም እንዴት ይሆነልኛል አለ በእርሷ ሕይወት ውስጥ የሚደረገውን አስደናቂ ነገር ነገራት ምናላት መንፈስ ቅዱስ በአንቺ ላይ ይወርዳል የሉልን ኃይል ይጸልልሻል ካንቺ የሚወለደው ቅድ ካንቺ የሚወለደው የእግዚአብሔር ልጅ ይባላል። አንቺ የእግዚአብሔር እናቱ ነሽ። መንፈስ ቅዱስ ይጸልልሻል፣ ይጋርልሻል፣ ከክፋት ሁሉ ይጠብቅሻል አላት። ይህኔ ምን አለችው የአምላክ ባሪያ የአምላክ አገልጋይ እነሆኝ፣ ይኩነኒ በከመተ ቤለኒ እንደ ቃልህ ይደረግልኝ። በእውነትም የአማኞች እናት ናት። የተወደዳችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ዛሬ ከእመቤታችን ከቅድስት ድንግል ማርያም የተሻለ ለእምነታችን ምሳሌ የሆነ ለእምነታችን መንገድ ጠራጊ የሆነ ማን አለ? ለኢትዮጵያ ምን ተስፋ አላት? በእምነት ዓይን ካላየን በስተቀር ደውሉ እስቲ፣ ዛሬ ኢትዮጵያ ላሉት ወገኖቻችሁ ምን እንደሚላችሁ ትሰማላችሁ። እኔ መደወል አቅቶኝ ትቸዋለሁ? ትጨዋለሁ። ምክንያቱም አንድም ሰው ጋር አይደለም? ሁለትም ሶስትም አራትም ከሀገር ቤት የሚመጡትንም አሁን ማናገር እየፈራው ነው። ምትሰሙት ቃል በሙሉ የሀገርህን ነገር ተወው ነው አይደል? ውሸት ነው ተውት። ትላንት ከትላንት ወዲያ በጦር ሜዳ የገዛ የአንዲት ሀገር ልጆች እየተደባደቡ እየተጋደሉ እግር እጅ የሌላቸውን ልጆች ስናፈራ አጥንቶቻቸው በየሜዳው ወድቆ ሲቀር ነበረ ታሪካችን። ዛሬ ደግሞ በእናት በአባቶቻቸው አጠገብ በመንደሮቻቸው፣ በቀያቸው እግራቸውን እጃቸውን እየተደበደቡ እግር አልባ እጅ አልባ የሆኑ ወጣቶች ሀገራችንን እየሞሉን በማየት ከሆነ የምንሄደው በማየት ከሆነ የምንራመደው ሀገራችን ተስፋ የላት። ነገር ግን የምናመልከው አምላክ ከማየት ባሻገር ያለ አምላክ፣ የምናመልከው አምላክ ከሚታየው አስጨናቂ ነገር ባሻገር ያለ አምላክ፣ ከችግራችን በላይ ታላቅ የሆነ አምላክ ነው። ስሙ ይክበር ይመስገን። ይህንን ማን አስተምሮናል? ወላዲተ አምላክ እመቤታችን ቅድስት ድንግል ማርያም አስተምራናል ለእግዚአብሔር የሚሳነው ነገር የለም። የኢትዮጵያን ታሪክ ለመቀየር የኑሯችንን ታሪክ ለመቀየር ለቡሽ የሚሳነው ነገር የለም። አይደል? ምን ያህል አቅመቢሶች እንደሆኑ ዛሬ እያየን ነው። የእነሱ ፕሪንስፕል እንዴት እንደሚጫወጥባቸው ሐማስ ምን ያህል ሲኮነን ሲረገም እንደነበረ ታውቃላችሁ። ክሊንተን ዛሬ ስዊዘርላንድ ሄዶ ምን እንዳለ ታውቃላችሁ? የለም ከሐማስ ጋር ቁጭ ብለን መነጋገር ይኖርብናል ብላሽ። ስንት ደም ስንት ህይወት። ነገ ከነገ ወዲያ የኢትዮጵያ እጣ ፈንታ ምን እንደሚሆን አልነግራችሁም፣ ግን አንድ ነገር ነግራችኋለሁ፣ የኢትዮጵያ አምላክ እግዚአብሔር ነው። የኢትዮጵያ እናት ወላዲት አምላክ ቅድስት ድንግል ማርያም ናት። ይሄንን አምናለሁ። እግዚአብሔር ይጠብቃታል። እግዚአብሔር እርሷን ይጠብቃል። ሀገራችን የአማኞች እናት ናት። ሶስተኛው የትህትና እመቤት ነው። የት ቦታ ነው የእመቤታችንን ድምጽ የሰማችሁ ከፍ አድርጋ ስትናል የት ቦታ ነው ከኔ በላይ ማን አለ ያለች የት ቦታ ነው ለኔ ስፍራ ለቀቁልኝ ያለች ህይወቷን በሙሉ በትህትና የኖረች ናት ያላየችው ነገር አልነበረም በድንግልና መውለድን አይታለች አስደናቂ ነገር የመልአክን ምስራት ሰምታለች ሰማይ ሲከፈት መላእክት ሲወርዱ! ስብሐት ለእግዚአብሔር በሰማያት እያሉ ሲያመሰግኑ የሰማች እናት ናት። የት ቦታ ነው ግን ድምጿን የሰማ የትህትና እመቤት ናት። አገር እየተቀበረች ያለችው የእመቤታችንን አይነት ልብ ያላቸው ሰዎች እየጠፉ ስለሆነ ነው እርሷ። በዝምታ ነበር የኖረች። ማርያምም ያየችውን ሁሉ ነው የሚለው ሉቃስ በልቧ እህ ታኖረው ነበር። በዝምታ ትኖር ነበር። በትህትና ትኖር ነበር። የትህትና እመቤት ነበረች። ብዙ ታሪኮች አሉ። እነዚያን ታሪኮች ዛሬ እንደገና አልደግም። የትህትና እመቤት ናት። ዛሬ የእመቤታችን ልጆች ነን ካልን የእርሷ ልጆች ነን ከእርሷ በረከትን እናገኛለን ካልን እንግዲያውስ ትህትናዋን፣ አራያነቷን ይዘን ልንጓዝ ይገባናል። ቤታችን በትህትና ነው ያለ፣ ኑሯችን በትህትና ነው ያለ። የእመቤታችንን በረከት ለማግኘት ያንን ትህትና ለሚይዝ ይገባናል። የባሪያይቱን ነው ያለችው ስታመሰግን። ምንድን ነው ያለችው? የባሪያይቱን መዋረድ። ምን አለ? የባሪያይቱን መዋረድ ተመልክቷልና ባሪያ ነው ያለችው እሷ። እንዲህ ነው የእግዚአብሔር ስራ። እኛ ራሳችንም ዝቅ ስቅ ስናደርግ፣ እግዚአብሔር ምን ያደርገናል? ከፍ ከፍ ያደርገናል። ይህን ነው የተገነዘበችው። ባለጠጎችን አለች ባዶቻቸውን ሰዷቸዋል፣ ድሆችን ከቸርነቱ አጥግቧቸዋል፣ የተዋረዱትን ከፍ ከፍ አድርጓል፣ ትዕቢተኞችን አዋርዷል። ይህም መቤታችን ምስጋና ነው የተገነዘበችው ከዚያ ሁሉ አስደናቂ ነገር የተገነዘበችው ነገር ቢኖር ትህትና ነበር። ልጇም እንደዚያ ነው የሆነው። እንዲህ ነው ያለን እናንት ሸክማችሁ የከበደ ወደ እኔ ነው፣ እኔ ትሁት ነኝና። አያችሁ፣ አልንደላቀቅባችሁም፣ አልንፈላሰስባችሁም። ቀን ጨለመባችሁ ብዬ አቃቂር አላወጣባችሁም። እኔ ትሁት ነኝና። እሷም እንደ ልጅዋ ነች። ያን ትህትና ልንይዝ ይገባናል። ለዚህ ነው የምናከብራት የትህትና እመቤት ስለሆነች፣ የትህትና እመቤት ስለሆነች ነው ምናከብራት። ያን ያህል ታላቅ ነገር እግዚአብሔር በእርሷ ላይ አድርጎ እርሷ ግን ራሷን ዝቅ አድርጋ አይኖረች ነበር። ዛሬ ዕለተ ሞቷን ነው የምናስበው። ከዚያ ባሻገር ያለውን ታሪኳን ውታዩ። የትህትና ኑሮ አራተኛ በመከራችን መጽናኛችን ናት። በመከራችን መጽናኛችን ናት። ይህን ተናግሬ ትሎ ጨርሳለሁ። ስንቱ መከራ ይወራል። ብዙ መከራ አለ። ስለ እመቤታችን ሲናገር ስምዖን አረጋዊ ምን አለ? እርሱ አለ ወደ ልጇ እያመለከተ፣ ለብዙዎች ለመውደቃቸውና ለመነሳታቸው ምክንያት ይሆናላት፣ በአንቺ ግን በነፍስሽ ሰይፍ ያልፋለ የሐዘን ህይወት ትኖር ያለች ነበር። የተወደዳችሁ አባቶች፣ እናቶች፣ ዛሬ እርሷን ስናከብር እርሷ የተደረገላትን ነገር ዞር ብለን አይተን እንዴት አይነት ህይወት ነበር የምራችሁ ብንል የሐዘንና የእንባ ኑሮ ነበር። የሐዘን እናት ነበረች። ለዚህ ነው ባለቅኔው ምን አለ፣ ሐዘናችንን ችግራችንን ስሚልንና ራሪልን። ለምን ሐዘነ ዘፈተነ ያምር ሐዘን፣ ሐዘንን የቀመሰ ሐዘንን ያውቃል። ዛሬ ሐዘናችንን ለርሷ ለመናገር ምክንያት አለ። እሷ ያለፈችበትን ነውና የምናልፈው ስለ ልጆቻችን የምናዝልካለን። እሷም አልፋበታለች። ስለመገፋት ከሆነ እሷም አልፋበታለች። ሕዝብ በአንድ ሰው ላይ ስለመነሳት ከሆነ እሷም አልፋበታለች። ስለዚህ ከመቼውም በበለጠ ኢትዮጵያ የወላዲታ አምላክን አማላጅነት የወላዲታ አምላክን የእርሷን የእናትነቷን ልመና የምትፈልግበት ጊዜ ቢኖር ዛሬ ነው ይሄንንም ደግሞ የተገነዘብነው ከሌላ ሳይሆን ከእግዚአብሔር ቃል ሰሞኑን ስንቶቻችሁን እንዳነበባችሁት አላውቅም። በጣም በጣም የሚያስለቅስ ነው ለእኔ ድንፋታ የለውም ጩኸት የለውም፣ አይጮህም። በእስር ካለ ሰው ግን የተጻፈ አይመስልም። ስለምን እንደምናገር አንዳንዶቻችን ተገንዝባችኋል። ከታሰሩት የፖለቲካ መሪዎች አንዷ የሆነችው ብርቱካን ሚደቅሳ ባለሳሳት ከእስር ቤት የጻፈችው ደብዳቤ ያ ምናልባትም እኛም ወግ ደርሶን ምናልባት ለነገውና ለተነጎዲያው ትውልድ ልክ እንደ ማርቲን ሉተር ኪንግ ከበርሚንግሃም እስር ቤት እንደ ጻፈው ደብዳቤ እንደዛ ኮት የሚደረግ ደብዳቤም የሚጽፉ ትውልዶች እየተነሱ ነው መሰለኝ። እዚያ ደብዳቤ ላይ አስተዋልኩትን እንገራችሁ። እኔ ማንንም ፖለቲካ ፓርቲ አልደግፍም ወይም ደግሞ ደጋፊ አይደለሁኝም። እኔ የምደግፈው የእግዚአብሔር እውነት የሆነውን እርሱም ፍትህን፣ ጽድቅን፣ ሰላምን ነው። ቤተክርስቲያን ይህንን መናገር አለባት ብዬ አምናለሁ። ይህንን ካልተናገረች የእመቤታችን ተከታይም አይደለችም። ምክንያቱም እመቤታችን ቅድስት ድንግል ማርያም ስለ ድሆች፣ ስለወደቁት፣ ስለተረገጡት ነው መዝሙሯ ላይ እንኳን ሳይቀር የተናገረች። እዛ ደብዳቤ ላይ የገረመኝ እንዴት ሰላማዊ የሆነ ትህትናን የተሞላ ነገር ግን እውነትንና ጽድቅን መያዝ ምን ያህል ታላቅ ነገር እንደሆነ የሚናገር ደብዳቤ ነው። ሃይማኖቷ ምን እንደሆነ አላውቅም። የየትኛውም ወገን እንደሆነችም አላውቅም። ግን አንድ የተገነዘብኩት ነገር ቢኖር ይህች ልጅ የተከተለችው መንገድ የመቤታችንን መንገድ ነው። ዛሬ በዓሏን ለማክበር የመቤታችንን የቅድስት ድንግል ማርያምን ክብረ በዓል ለማክበር እዚህ የተሰበሰብን ሁላችንን እዚያ ደብዳቤ ላይ ያነሳችሁ አንድ ነገር አለ። ስለ እውነት መቆምን ከእያንዳንዳችን ሀገርም እግዚአብሔርም እንደምጠብቅ ስለ እውነት መቆም ማለት ስለ ማተብ አደለም ይለው እከሌኮ ስለ ማጠቡ ምን ይላል፣ ይመሰክራል አደለ የተባለ። ስለዚህ ዛሬ በማስመሰል የምንኖርበት አይደለም። ሞት ከፊት ለፊታቸው ያሉ ሰዎች ህፃናቶቻቸውን እየወረወሩ የታሰሩ ሰዎች ዛሬ እኛን እየከሰሱ በቃል አይደለም እየከሰሱን ያሉት፣ በተግባር እናንተ ስለምንድን ነው የምትናገሩት? ስለ ጥቅማችሁ ስለ ኑሯችሁ፣ ስለ ህይወታችሁ ነው ማለት። ይህን ደግሞ የበለጠ የሚያጸናልን የእመቤታችን ህይወት ነው። እሷ በመከራዋ ሁሉ ለእውነት የቆመች ነበረች። ሄዋን ባለመታዘዝ ሞትን አመጣች፣ እመቤታችን በመታዘዝ ህይወትን ወልደ እግዚአብሔር ኢየሱስ ክርስቶስን ሰጠች። ሄዋን ከጸበለሱ እንጨት ስር ቆማ መርገምን ቀጠፈች፣ እመቤታችን ከእንጨቱ ከመስቀሉ ስር ቆማ ልመናዋ፣ አስታራቂነቷን ለኛ ሰጠችን። ስለዚህ የሷን መንገድ የሷን ህይወት ልንከተል ይገባናል። ያኔ ነው የወላዲታ አምላክ ልጆች ነን ማለት የምንችለው። ያኔ ነው በደረታችን ላይ የሷን አይከን ብናንጠለጥል የሚያኮራው። አለበለዚያ በንጹሃን ወጣቶች ደም እጃቸውን እየታጠቡ የእመቤታችንን አይከን እንዳንጠለጠሉት እንደ ዛሬዎቹ የሃይማኖት መሪዎች መሆናችን የማይቀር ነው እግዚአብሔር ደግሞ ከዚያ ይሰውረን ስለዚህ እግዚአብሔር አምላክ ለሀገራችን ለኢትዮጵያ ለእኛም ለሕዝባችንም ሰላምን ፍቅርን አንድነትን ይስጠን ከእመቤታችን ከቅድስት ድንግል ማርያም በረከት አማላጅነት ረዴትን ያሳትፈን አሜን